ነቢዩ ሳውዲ አረቢያ ሕገ ወጥ የምትላቸው የውጭ ዜጎች ከሀገሯ እንዲወጡ ያስቀመጠችውን ቀነ ገደብ ትናንት ለሁለተኛ ጊዜ አራዝማለች። እንደገና ሲራዘም ቅድመ ግዴታ ይኖረው ይሆን? ከቀደመውስ በምን ይለያል? እንግዲህ ይህ መረጃ ትናንትና የቀነ ገደቡ ካለቀ በኋላ ያሉት እንቅስቃሴዎች በጣም የዋጁ ማያለቅ የሚጠቁሙ አልነበሩም እና ከዚያም በፊት ባሉት ቀናትኝ የሳውዲ የምህረት አዋጅ እንደሚራዘም መረጃዎች ነበሩ። አሁን ዛሬ ኦፊሻል በኢትዮጵያ ኤምባሲ ደረጃ በኢትዮጵያ ቆንስል ደረጃም መረጃ ወጥቷልኝ የምህረት አዋጁ ለአንድ ወር ተራዝሟል። የተራዘመበት ሁኔታ አምስት መቶ ሰባ ሺህ አካባቢ ሰው ነው እስካሁን የወጣው የውጭ ሀገር ዜጋ። የሳውዲ መንግስት ግን የሚጠብቀው አንድ ሚሊዮን አካባቢ ሰው እንዲወጣ ነው እና ሁሉም ዜጎች ለመውጣት አሳሳቢ ሆኖ በሳውዲ መንግስት በመታየቱ ይህንን ተጨማሪ የትኬትም ችግር ነበረ። የተለያዩ ሀገር ዜጎች በተለያየ ጉዳይ የተጉላሉ ስላሉ ያን ሁሉ ከግምት በማስገባትኝ እንዳራዘሙት ነው። የሳውዲ መንግስት እንዳራዘመው ነው መረጃው ያለኝ። የጅዳ ቆንስል መስሪያ ቤትም ይህን ጉዳይ አቅርቦታልኝ። የጅዳ ቆንስል መስሪያ ቤት ያቀረበው መረጃ በኢትዮጵያ መንግስት ጥያቄ መሰረት ነው የሚለው ነገር ግን ይህ የምህረት አዋጅ የተራዘመው በአጠቃላይ በሳውዲ ለሚገኙ የውጭ ዜጎች ነው እንጂ ለኢትዮጵያውያን ብቻ አይደለም እና ከበፊቱ የሚለይበት ምንም አይነት መንገድ የለውም። ይሄ አዋጅ የምህረት አዋጅ ከመሰጠቱ በፊት መረጃዎች ሲወጡ በወሬ ደረጃ ቅድመ ሁኔታዎች ይኖራሉ። ለምሳሌ ቲኬት የቆረጠ፣ አሻራ ያደረገ፣ የሰነድ ያለው፣ ቀነ ገደቡ በፊት ወረቀት ሁሉ የሰነድ ያላቸው የሚል ሁሉ ኮንዲሽኖች ይቀርባሉ ተብሎ ነበር። በአሁኑ ሰዓት ግን ምንም አይነት ቅድመ ሁኔታ በሌለበት ሁኔታ ነው የምህረት አዋጁ እንደተፈቀደ እየተረጋገጠው መረጃውንም የኢትዮጵያ ቆንስል በመንግስት ደረጃ አረጋግጦታል። ነቢዩ፣ የዚህ ቀነ ገደብ መራዘም ምን ለውጥ ያመጣል ተብሎ ነው የሚጠበቀው? በተለይ ወደ ሀገራቸው ላለመመለስ በወሰኑትና እንደዚሁም በተለያዩ ችግሮች ምክንያት መውጣት ላልቻሉት ምን ያመጣል? እንግዲህ ይሁት ይሄ ጉዳይ በጣም ጠቃሚ ነው የሚለው ለመሄድ ፍላጎት ኑሯቸው በአሻራ አለመውጣት፣ በትኬት እጦት እንዲሁም ደግሞ አሰሪዎቻቸው ሲጠፉባቸው ወንጀል ሰርቷ ብለው እንዲሁ በሆነ ባልሆነ የከሰሷቸው በርካቶች በጣም ተቸግረው ያለበት ሁኔታ እንዳሉ አውቃለሁ። ደሞዝ ተቀምተው ወደ ፖሊስ የተመላለሱ ወደ ማህበራዊ ጉዳይ ትንሳ የተመላለሱ መፍትሄ ያጡ ሰዎች እንዳሉ አውቃለሁ። እና እነኚህ ሰዎች እነኚህ ኢትዮጵያውያን ምናልባት ጊዜው ስለተራዘመላቸው ጉዳያቸውን ጨርሰው በጊዜ ወደ ሀገር የሚገቡበት ሁኔታ ይስተካከልላቸዋል የሚል ግምት አለኝ። ሌላው ደግሞ ከዚህ ቀደም አረቦቹ እናስጠጋቸዋለን ከሌላ እንሆንላቸዋለን ብለዋቸው ነበር የተወሰዱ ብዙ ኢትዮጵያውያን ያስቀመጧቸው። በአሁኑ ሰዓት ግን የምህረት አዋጅ እያለቀ ሲመጣ ግን ደሞዝ እየቀነሱ ካልፈለጋችሁ ውጡ እያሉ ሁሉ ያንገራግሯቸው ሁኔታ ስላለ ከዚህ በኋላ በአረቦች ቤት ተደብቆ የመኖሩ ተስፋ የመነመነ በመሆኑ ቅድመ ዝግጅት አድርገው መሄድ ካለባቸውም ዝግጅት እንዲያደርጉ መቆየት ካለባቸውም ሌሎች አማራጮችን እንዲወስዱ እድል የሚሰጥ ይመስለኛል እና ወደ ሀገር ለሚገባው እጅግ በጣም ጥሩ የሆነ እድል ነው እና ብዙ በእርግጥ ነው ብዙ ኢትዮጵያዊ ወደ ሀገር መግባት አይፈልግም። ምክንያቱም የቪዛ ጉዳይ ተዘግቶበታል። በሄድም በሄዳ ልመለስም ብሎ ነው የሚያስበው። የተፈራረሙት ፊርማ እስካሁን ጸድቆ ሰው መምጣት አልጀመረም። ይህም ትልቅ ስጋት ነው ለብዙ ኢትዮጵያዊ እና መሄድ ለሚፈልገው ጥሩ አጋጣሚ ነው። መሄድ ለማይፈልገው ደግሞ ራሱ እንዲዘጋጅ ያደርገዋል። ነቢዩ ሲራክ ከጅዳ አመሰግናለሁ። አመሰግናለሁ ሄሮት